ኢኮኖሚው አለ በብዙ የአፍሪካ ሀገሮች በተንቀሳቃሹ የኪስ ስልክ ምግብ መግዛት፣ ልብስ ማሰፋት፣ ለአውቶብስና ለታክሲ ጉዞ ወይም ለማደሪያ ሆቴል አስፈላጊ የሆነውን ወጪ አለብር በቀላሉ መክፈልም ይቻላል። ይህም የተለመደ ነገር እዚያ ሆኗል። እንደዚህ አይነቱ አሰራር ደግሞ አሁን ድንበር አልፎ ኢትዮጵያ ውስጥ ቀስ ብሎ ገብቷል። በተለይ የወረርሽኝ በሽታው ኮሮናን ለመከላከል በእጅ ስልክ መገበያየቱ ከዚያ እንደተሰማው እጅግ አድርጎ አሁን በሶማሌ ክልል እየተጠናከርም መጥቷል። ከጅጅጋ የደረሰን ዘገባ ይህን ያረጋግጣል። ሰዓቱ ረፈድ ብሎ የምሳ ሰዓት አካባቢ ነው። ተራ በተራና አንድ በአንድ ሰዎች ተያይዘው የመጡ በከተማው በጅጅጋ እዚያ ከሚገኙት በመቶ ከሚቆጠሩት የጫት መሸጫ ሱቆች ውስጥ በአንዱ በራፍ ላይ ተሰብስበው ሰልፍ ይዘው እነሱ ቆመዋል። ጫት ገዝቶ አብሮ ተቀምጦ መቃም የአካባቢው የቆየ ባህልና ልማድ ነው። ጊዜውም ረዘም ይላል። ተሰብስቦ ተቀምጦ መቃሙን ሳይሆን ጫት መግዛቱ። ወኪላችን እዚያ እንደተመለከተው በዛ አካባቢ በአንድ የተቀይሮ ዘመናዊ መልክም አሁን ይዘዋል። ሁለት እቅፉን የታሰረ ጫት መሐመድ አብድልሐዚዝ ሁል ጊዜ እንደሚያደርገው ብሩን ቆጥሮ ሳይሆን የተረከበው በእጁ በያዘው በሞባይል ስልኩ ነው። እንደዚህ አይነቱ አጠቃቀም በጅጅጋ ከቅርብ ጊዜ ወዲህ የተለመደም አሰራር ነው። በሽታው ኮሮና እየተስፋፋ ከመጣ ወዲህ በአፋጣኝ እርምጃ የተጠቃሚው ቁጥር እጅግ አድርጎ እዛ ከፍ ብሏል። ብር ከመቁጠር በሽታው በዚህ ዘመን ያስፈራል። በሄሎካሽ መሐመድ እንዳለው ሞባይል መጠቀሙ ከንክኪት ለመራቅ ዘንድሮ እዚያ አካባቢ ይመረጣል። የተጠቃሚው ቁጥር ከሌሎቹ የአገሪቱ ከተማዎች በኢትዮጵያ የጅጅጋው ከፍ ብሎ ከሁሉም ይበልጣል። ይህ የሆነበት ምክንያትም ተመልካቾች እንደሚሉት አንድ ነገር አለው። እንደ ሄሎካሽና እንደ የኤሌክትሮኒክ ብር ወይም እንደ ፀሐይ የሚባሉ የባንክ ድርጅቶች በሶማሌ ክልል እዚያ ቀደም ሲል ተከፍተው በመንቀሳቀሳቸውም ነው ይባላል። በምስራቅ አፍሪካ በጎረቤት አገሮች በኬንያና በሶማሌ በሱማሌ እንደዚህ አይነቱ አሰራርና አጠቃቀም ህዝቡ እዚያ መለማመድ ከጀመረ ረዘም ያለ ጊዜም አስቆጥረዋል። በሌላ አካባቢ በኢትዮጵያ ሲያዘግም ከሞቃዲሾ ወደ ኡጋዴን ከዛም ወደ ጅጅጋ ከተማ ሐሳቡ እየተስፋፋ እንደመጣና የመገባበያ ዘዴ እንደሆነም ወኪላችን ለመረዳት ችሏል። አቶ አብዱላዚዝ ሐሰን ታሪኩን ሲያጫውቱ እንደዚህ ይላሉ። በዚህ አካባቢ እንደዚህ አይነቱን አጠቃቀም በቀላሉ ለተጠቃሚው ሕዝብ ለማስተዋወቅ ይህን ያህልም ከባድ አልነበረም። ነዋሪው ሕዝብ ከዘመናዊ ቴክኖሎጂው ጋር ተዋውቆ አብሮም በቀላሉ ለመራመድም የሚፈልግ ነው። በዚያ ላይ አካባቢው ድርጅት አቋቁሞ የሞባይል ክፍያ አገልግሎት ለመስጠት ለሚፈልጉ የተለያዩ ተወዳዳሪ ባንኮችም አቶ አብዱላዚዝ ሐሰን የፀሐይ ባንክ ሥራ አስኪያጅ ለጣቢያችን፣ ለዲደብሊዩ እሳቸው እንዳሉት አካባቢው እጅግ አመቺ ነው። ይህ ባለፈው ጊዜ በየካቲት ወር በሶማሌ ክልል የተቋቋመው የፀሐይ ባንክ በአሁኑ ሰዓት የሥራ አስኪያጁ እንዳሉት ከሁለት መቶ ሺህ ሰው በላይ በአባልነት የሚያስተናግድ ድርጅት ነው። በጅጅጋ አብዛኛው ሰው ቡና ጠጥቶ ሸቀጣ ሸቀጥ ዕቃዎቹን ገዝቶ ወይም በአውቶብስና በታክሲ ተሳፍሮ ሲሄድ ወጪውን የሚከፍለውና የሚያወራርደው በወረቀት ብር ሳይሆን በኪሱ በያዘው ሞባይል ስልኩ ነው። እንደዚህ አይነቱ ፈጣን ቴክኖሎጂ መጠቀሙ ደግሞ ለገበያተኛው ሕዝብ ገንዘቡን በተለያዩ አቅጣጫዎች ለማንቀሳቀስ እጅግ አድርጎም አመቺ ነው። በሞባይል መጠቀምና ማናቸውንም ነገር በገንዘቤ መግዛትና መለወጥ ጥሬ ብር ሳልሸከም ቀላል ስለሆነ ለእኔ ይህኛው ዘዴ አመቺ ነው። በዛ ላይ አቶ መሐመድ አብዱራህማን ለጣቢያችን ቀጥለው እንዳሉት ስልኩ እንኳን ተሰርቆ ቢጠፋ ገንዘቡ እንደ ቦርሳው አብሮም አይጠፋም። የአንድ ቡና ቤት አሰላፊና ገንዘብ ተቀባዩ አቶ አብዱካኒ መሐመድ ደግሞ በተራቸው ለጣቢያችን እሳቸው እንዳሉት በሞባይል ሂሳባቸውን የሚያወራርዱ እንግዶች ለገበያው ቅልጥፍናና ለገንዘብ እንቅስቃሴ ለቤቱም ሥራ አመቺ ነው ይላሉ። እንደዚህ አይነቱ የጅጅጋ አሰራር በአገሪቱ ዋና ከተማ በአዲስ አበባ በሞባይል መክፈሉ ዘጋቢያችን እንዳለው የተለመደ አይደለም። ያም ሆኖ ግን እንደ አሞሌ ያሉ አንዳንድ ድርጅቶች አጠቃቀሙን ለማስተዋወቅ ለየት ያለ መንገድ ሄደው ልዩ በር አዲስ አበባ ላይ ከፍተዋል። የኳስ ጨዋታን ለማየት ወደ ስቴዲዮም ለሚጎርፉት ተመልካቾች ከዳሽን ባንክ ጋር ተባብረው የመግቢያ ቲኬታቸውን በሞባይል ስልካቸው ተመልካቾቹ እንዲገዙ እድሉን ለነሱ እዚያ ከፍተዋል። እንደ ሸዋ ያሉ የንግድ ሸቀጣሸቀጥ የገበያ አዳራሾችም ተመሳሳይ ሞባይል ቴክኖሎጂ ለተጠቃሚው እንዲገለገሉበት እነሱ ማዘጋጅተው አቅርበዋል። ሰማኒያ ከመቶ የሚሆነው በገጠር ኢትዮጵያ የሚኖረውን ሰፊውን ሕዝብ ግን በአንዴ ለማዳረስ እንደዚህ ዓይነቱንም አዲስ ቴክኖሎጂ ለማስተዋወቅ በተለያዩ ምክንያቶች አካሄዱ እዚያ ቀላል አይደለም። ይህም ብዙ ነገሮችን ይጠይቃል። ያም ሆኖ ግን ይህን ቴክኖሎጂ አስመልክቶ የወጣው አዲሱ የመንግሥት ፖሊሲ ገንዘብን ለማንቀሳቀስ አለ ጥርጥር አመቺ ዕድል ወደፊት የሚከፍትም ይመስልሃል? አቶ ሳምሶን ጌጡ ያለፈው ሕግና ደንብ ከሞላ ጎደል ያተኮረው በፋይናንስ ዘርፍ ላይ ነው። አዲሱ አዋጅ ደግሞ በበኩሉ አሁን ያተኮረው በቴክኖሎጂ አገልግሎትና አጠቃቀምም ላይ ነው። ይህ አዲሱ ሕግ ደግሞ በኤሌክትሮኒክስ ዘርፍ ላይ የተሰማሩትን እንደኛ ያሉትን ድርጅቶች ፈቃድ አውጥተው ነጋዴዎች ሆኑ ተጠቃሚው ህዝብ ደንበኞቻቸውን እንዲያስተናግዱ ገንዘባቸውንም በቀላሉ እንዲያንቀሳቅሱ የአሞሌ ድርጅት ምክትል ሥራ አስኪያጅ አቶ ሳምሶን ጌጡ አዲስ ዕድልና አዲስ ምዕራፍ የሚከፍት ነው ብለዋል። አያይዘውም አቶ ሳምሶን እንዳሉት በቦርሳና በኪስ ገንዘብ ተሸክሞ ወደ ውጭ መውጣት ለኢትዮጵያኖች የተለመደና የቆየ ባህል ነው ብለው አንዳንድ ነገሮችንም ጠቅሰዋል። ከእንደዚህ አይነቱ ሁኔታ ሰውን ለማላቀቅ እና አዲሱን አጠቃቀም ለማስተዋወቅ በእሳቸው እምነት ገና ብዙ የማብራሪያ ትምህርቶችና አሳማኝ ቅስቀሳዎችን በሕዝቡ ውስጥ ማካሄድ አስፈላጊ እንደሆነም ጠቅሰዋል። እስከ ቅርብ ጊዜ ድረስ አስቸጋሪ የነበረው ገንዘብ ከአንዱ ባንክ ወደ ሌላው ባንክ የማስተላለፍ ችግርም ኮሮና ከመጣች ወዲህ እንደዚህ አይነቱ አሰራር በኢትዮጵያ አሁን ቀላል እየሆነም መጥተዋል። ያም ሆኖ ግን ሁሉም ባንኮች ከጊዜው ጋር ተራምደው የሞባይል ባንክን ለማስተዋወቅ ተመልካቾች እንደሚሉት ገና ብዙ ነገር ይቀራቸዋል። ትንሽ ጊዜም ወደፊት ይፈጅባቸዋል። ሌሎች ትላልቅ ችግሮች ተመልካቾች እንደሚሉት በአገሪቱ በኢትዮጵያ ውስጥ አሉ። አንደኛው ችግር በየጊዜው ብቅ ብሎ ሳይታሰብ ድርግም የሚለው የኢትዮጵያ ኢንተርኔት ጉዳይ ነው። የሞባይል መስመሮችንም እዛ እንደ ልብ አለማግኘት ሌላው ችግር ነው። በየጊዜው መስመሩ እዛ ይቋረጣል። የፖለቲካ ግርግርና የተቋሚ ሰልፈኞች ሴራም ተደጋግሞ እዛ እንደታየው መንግሥትን መስመሩን እንዲዘጋም ይገፋፋዋል። ይህ ደግሞ የባጅ ታክሲ ሹፌሩን በጅጅጋ ከተማ አቶ ሁሴን አሊን አልፎ አልፎ ችግር ላይም ይጥላል። አንዳንድ ጊዜ አውታረ መረቡ ሞልቶ ይጨናነቃል። ሌላ ጊዜ ደግሞ ይኸው አውታረ መረቡ ለብዙ ቀናት ተቋርጦ ቀጥ ብሎ ይቆማል። በዚህ ሁኔታ በሞባይል ቀስ እያለ የሚመጣውን ገንዘቤን ገና ለገና ይደርሳል ብዬ ቆሜ ከምጠብቅ ብሩን እዛው ቆጥረው እጄ ላይ ተሳፋሪዎቹ ጥሎ ቢሄዱ እንደኔ ያሉት ታክሲ ነጂዎችም ፈጣን ስለሆነ ከውዝግብ አድኖ በሥራችን እንድንቀጥልበትም ይረዳል። ሁለት ነገር ወዶ አይሆንም ይባላል። ይልማይለ ሚካኤል ዲ ደብሊው ከበርሊን ከተማ